በዓለም ዙሪያ በስፋት በሚታየው የስደተኞች ቀውስ ሳቢያ የዩናይት ስቴትስ መንግስት ባለፈው አመት ብቻ የ800 ሚሊዮን ዶላር በጀት ለሰብአዊ እርዳታ መመደቡን የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት የስደተኞች ክፍል ምክትል ኃላፊ ካትሪን ዌይነር አስታወቁ። የዩናይት ስቴትስ ምክር ቤት ተጨማሪ ወጪ ከመደበም ሰብአዊ እርዳታው ከፍ እንደሚል አክለው ገልጠዋል። የአሜሪካ ድምጽ የአፍሪቃ 54 የቴሌቪዥን ፕሮግራም ጋር ዌነር ያደረጉትን ቃለ ምልልስ ጭምቅ እናቀርባለን። ትስታበላችዛለች በአሁኑ ጊዜ ከሌሎች በዓለም ላይ ከተከሰቱት የስደተኞች ቀውስ ጋር ሲነጻጸር የአፍሪቃ ስደተኞች ሁኔታ እጅግ የከፋ ነው ብለዋል የአሜሪካ ውጭ ጉዳይ መስሪያ ቤት የስደተኞች ክፍል ምክትል ጸሐፊ ካትሪን ዌነር የአፍሪቃውያን ስደተኞች ቁጥር አራት ነጥብ ስምንት ሚሊዮን ሲሆን በየአገሮቻቸው ከቤት ተፈናቅለው የሚገኙ ደግሞ 12 ሚሊዮን እንደሚደርሱ ይህም የሰብአዊ እርዳታ እጥረቱን ማባባሱን ተናግረዋል። ቀድሞ ከሶማሊያ፣ ከኤርትራ፣ ከኮንጎ ዲሞክራቲክ ሪፑብሊክ ከሚሰደዱት በተጨማሪ ባለፈው ዓመት ብቻ አዲስ ስደተኞች ከማሊ፣ ከደቡብ ሱዳን፣ ከናይጄሪያ፣ ከቡሩንዲ እየወጡ ነው። ይህ አዲስ ስደት ለሰብአዊ እርዳታ እጥረት ዋነኛ ምክንያት ሲሆን በተጨማሪም በሶሪያ የተከሰተው የስደተኞች ፍልሰት ሁኔታውን አባብሶታል ብለዋል ባለስልጣናቱ። ስደተኞች ከአንዱ ሀገር ወደ ሌላው ድንበር ሲያቋርጡ በራቸውን በመክፈት መጠጊያና ዋስትና የሚሰጧቸውን ሀገሮች አመስግነዋል። ሚስ ወይነር ስደተኞች በተጠለሉባቸው ሀገሮች ከታጣቂዎችና ከተቃዋሚ ኃይሎች ብዝበዛ እንዳይደርስባቸው መከላከል እንዳለባቸውም ገልጸዋል። ስደተኞች እርዳታ ጠባቂዎች ብቻ እንዳይሆኑ ጥገኝነት ባገኙባቸው ሀገሮች የስራ እድል ቢሰጣቸው ለኢኮኖሚውም ያበረክታሉ ብለዋል። ለስደተኞች ጉዳይ ዘላቂ መፍትሄ፣ ሰላም ሰፍኖ ወደ የአገሮቻቸው መመለስ ሲሆን፣ በሶስተኛ አገር ማስጠለልን እንደ ሁለተኛ መፍትሄ አስቀምጠዋል። ካትሪን ዌነር የአሜሪካ መንግስት ባለፉት አራት ዓመታት ብቻ የተቀበላቸው ስደተኞች ቁጥር በእጥፍ መጨመሩን ጠቅሰው ለሚመጣው ዓመት ደግሞ ተጨማሪ 25,000 ስደተኞች እንደሚቀበል ገልጸዋል።